ስንበላም ስንጠጣም ብቻ በዕለታዊ እንቅስቃሴያችን የባቡሩ ድምፅ ይናፈቀናል። አንድ የድሬዳዋ የሀገር ሽማግሌ ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የተናገሩት ነው። ድሬዎች ሕይወታቸው ከባቡሩና ከኮንትሮባንድ ንግድ ጋር የተጣመረ ስለነበረ፣ ባቡሩ ሲቆም ከተማዋ ለጊዜውም ቢሆን ያንቀላፋች ከተማ መስላ ነበረም። አስተዳደሩ የከተማውን የኢኮኖሚ እንቅስቃሴ እንዲነቃቃ ከፍተኛ እንቅስቃሴ ሲያደርግ እንደነበረ የአስተዳደሩ ከንቲባ አቶ ኢብራሂም ኡስማን ለዶች በለ ተናግረዋል። የዚህ ኢኮኖሚክ ዞንም የኢንዱስትሪ ዞንም ኮንሰፕቱ ራሱ ግልጽ ባልሆነበት ጊዜ የተሰሩ እዚህ ምዛም የሰራናቸው ስራዎች አሉ። ኦልድ ኢንዱስትሪ ዞን አለ፣ በዚህ በሽኒሌ መውጫ። እንደገና ከሱ በኋላ ደግሞ ወደ 150 160 አካባቢ የሚሆን ሄክታር አዘጋጅተን በጣም ቀለል ያሉ ኢንዱስትሪዎችን ለማቋቋም ነው አስተዳደሩ እቅድ አስቀምጦ በዛ ዘርፍ አንዳንድ ስራዎች ሲከናወኑ የነበሩት። እዛም ቢሆን የተሰሩ ስራዎች በጣም ትልቅ አስተዋጽኦ አድርጓል ለድሬዳዋ እድገት። ሰራተኛን አብዞርብ ከማድረግ አንጻር ሰፊ ርቀት ሄደናል ማለት እንችላለን። የድሬዳዋ አስተዳደር ከፌዴራል መንግስት ጋር በመተባበር ድሬዳዋን የኢንዱስትሪ ኢንቨስትመንትና አገልግሎት ማዕከል ለማድረግ ጥረት እየተደረገ ነው ይላሉ ከንቲባ ኢብራሂም እስማን። ይሄኛው በአይነቱም በአቅምም የተለየ ነው። አንደኛ ያ አራት ሺህ ሄክታር ነው የተዘጋጀው። በፊት የነበረው እንግዲህ ከመቶ ስልሳ ሄክታር አይበልጥም። ስለዚህ የአራት ሺህ ሄክታር በዋናነት በዚህ በኢንዱስትሪ እድገት ላይ በሀገር እንግዲህ ሀያም እንዲሁ በ30 ፐርሰንትም ለማደግ የታሰበውን የራሱን አስተዋጽኦ ያደርጋል ተብሎ ይጠበቃል። ስለዚህ እንደ አስተዳደር አስቀድመን ያው የአስተዳደሩ ድርሻ የሚሆነው አለ መሬቱን የማዘጋጀት አርሶ አደር፣ አርብቶ አደር እዛ አካባቢ ካለ እሱን በህጉ መሰረት ተገቢውን ካሳ ተገቢውን ምጥቅ ቦታ፣ እንዲሁም ደግሞ መስሪያ ቦታዎች የማመቻቸት ስራ የመስራቱን ስራ አስቀድመን ጨርሰናል። አሁን የአሸናፊው ተለይቶ ወደ ስራ እየተገባ ነው ያለው። ይሄ በሶስት ፌዝ የሚለማ ስለሆነ የመጀመሪያው ፌዝ ብቻ ነው በዘጠኝ ወር የሚያልቀው። ቀጣይ ፌዞች ደግሞ በስፋት የሚሰሩበት ይኖራል። ስለዚህ ዘንድሮ ብቻ ወደ ስራ ሲገባ የመጀመሪያው ፌዝ እንግዲህ ከ20 እስከ 30 ሺህ የሰው ኃይል ይይዝልናል ብለን ነው የምናስበው። የመጀመሪያው ዙር የኢንዱስትሪ መንደር ለመገንባት ከአንድ የቻይና ኩባንያ ጋር የቦታ ርክክብ ተደርጓል። ሰሞኑ በርክክብ ስነ ስርዓቱ የተገኙት በሚኒስትር ዴኤታ ማዕረግ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ ሲሳይ ገመቹ ስለ ፓርኩ ተከታይን ብለውናል። የድሬዳዋ ኢንዱስትሪ ፓርክ ግንባታ እንዲከናወን ውል ተፈርሟል። የመጀመሪያ ዙር ወይ መጀመሪያ ፌዝ ግንባታ የሚከናወነው በ138 ሚሊዮን ዶላር ነው የሚከናወነው። ግንባታውን የሚያከናወነው ሲሲኢሲሲ የተባለው የቻይና ኩባንያ ነው። ይሄ ግንባታ በ9 ወር ጊዜ ውስጥ እንደሚጠናቀቅ ታሳቢ ተደርጓል። ዛሬ በድሬዳዋ ከተማ ወይም በሳይቱ ላይ ተገኝተን የቦታው ርክክብ ለማካሄድ ተችሏል። ይሄ አንድ እርምጃ ነው። ስለዚህ ከዛሬ ጀምሮ በ9 ወር ጊዜ ውስጥ ግንባታው እንደሚጠናቀቅ ታሳቢ ይደረጋል። ከጅቡቲ ወደ ድሬዳዋ የአስፋልት ስራ እየተጠናቀቀ መሆኑና በሚካሄዱ ሁለገብ የኢኮኖሚ እንቅስቃሴዎች ድሬዳዋ ወደ ኢንዱስትሪና አገልግሎት ማዕከልነት እንደሚያሸጋግራት ከንቲባ ኢብራሂም ኦስማን አክለው ገልጸዋል። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም